ኔታንያሁ ነው ቢቢ የሚሏቸው በውዥንብር የታጨቁ ጽንፍ የረገጡና እንደ ስዊሳይ ቀዳዳ በቀዳዳ የሆኑ ክሶች ናቸው ከቢሮዬ ፍንክቻልልም ብለዋል ፖሊስ የሚለው ኔታንያሁ ከሁለት ባለ ቢሊዮን ዶላሮች ባለጠጎች ወደ ሦስት መቶ ሺህ ዶላር ግምት ያላቸውን ስጦታዎች ወስደዋል ነው የኩባ ሲጋሮች ሻምፓኝ እና ጌጣጌጥ አሉባቸው። ገጸ በረከቱ ዝርዝር ውስጥ ደግሞም ከአንድ ጋዜጣ አሳታሚ ጋር መደራደራቸውን ጋዜጣው ስለ እርሳቸው በጎ በጎውን ሊጽፍ እርሳቸውም ለውለታው ባለድርሻዎቹ ሻልሻል ያለ ጥቅም የሚያገኙባቸውን ሁኔታዎች ሊያመቻቹ በድብቅ ስለ መዋዋላቸው የተጨበጠ ማስረጃ መያዙን ፖሊስ ተናግሯል። የእስራኤል ተቃዋሚዎች ኔታንያሁ ነቅዘዋል፣ ሀገራችንን መምራት አይችሉም፣ ይውረዱ እያሉ ናቸው። ከእንዲህ ዐይነቶቹ የፖለቲካ መሪዎች የጽዮናዊው ኅብረት ፓርቲ መሪ ኢሻቅ ኤርዞግ አንዱ ናቸው። ይህ ለእስራኤል ሕዝብ በጣም አሳዛኝ ቀን ነው። ፖሊስ በእስራኤል ጠቅላይ ሚኒስትር ላይ እንዲህ ዐይነት ክሶችን ያሰማበት ዕለት በጎ ቀን አይደለም። ለማንኛውም የጥምር መንግሥቱ አባላት አሁን ለጊዜው ሙሉ በሙሉ ከኔታንያሁ ጀርባ ናቸውና ሥልጣናቸው ለአደጋ የተጋለጠ አለመሆኑን ተንታኞች እየተናገሩ ናቸው። ደግሞም ኔታንያሁ ሥልጣን እንዲለቁ ሕግም አያስገድዳቸውም። ለሰዓቱ ያለን ዜና በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበንን በዓለም ዜና የጀመረው መደበኛ ፕሮግራም በ19፣ በ22ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሠረት ቀዳሚው የዕለቱ አቢይ ርዕስ ነው። ከዚያ በፊት ግን በሁለተኛው አጋማሽ የምናቀርባቸው ዝግጅቶች አሉ። አንዱን ለቅምሻ ዋናው እና ትልቁ አንገብጋቢ ጥያቄ ዛሬ ከምን ጊዜም የበለጠ የኢትዮጵያ ህልውና እና ነው። ቻ የኢትዮጵያ ህልውና እና ሁል ጊዜም አንገብጋቢ ጥያቄ የሆንብናል፣ ግን እግዚአብሔር ደግሞ የራሱን መንገድ አለ። ይቺ ሀገር የእግዚአብሔር ሀገር መች ብያምናለሁ። ፕሮፌሰር መስፍን ወልደ ማርያም ናቸው። በዲሞክራሲ በተግባር ጠብቋቸው። አድማቾች አሁን ወደ ቀዳሚው ከማለፋችን በፊት ሌላ ቅምሻ ዘመቻው ከታወጀ ከዲሴምበር 29 2017 በኋላ በርካታ የስርዓቱን ችግር የሚያመለክቱ ኢኮኖሚያዊ መረጃዎች በዛሬው ኢትዮጵያውያን በአሜሪካ ከምናቀርባቸው ሁለት እንግዶች አንዱ አቶ ፋሲካ ይባላሉ። የገንዘብ ማዕቀብ በኢትዮጵያ ላይ ማዕቀብ የጣሉ ግብረ ኃይል የጀመሩትን ፕሮግራም በተመለከተ ከሰጡኝ አስተያየት የተወሰደ ነው። ይህም በሁለተኛው አጋማሽ ይጠብቃችኋል። በኢትዮጵያውያን በአሜሪካ አሁን ወደ ዕለቱ አቢይ ርዕስ ረዥም ዓመት ተፈርዶባቸው ወህኒ የነበሩት እነስክንድር ነጋ፣ አንዱአለም አራጌ፣ አህመድ ሙስጠፋ፣ አህመድ ዲን ጀበልና ሌሎች እስረኞች ዛሬ አመሻሹ ላይ ተፈተዋል። በመግቢያችን እንደ ጠቆም ነው ሁሉም ሰላማዊ ትግሉ እንዲቀጥል መጠየቃቸውን የተዘገበው የኢትዮጵያ ሕዝብ ታግሎ እንዳስፈታቸውም ተናግረዋል። መለስካቸው አመሃ ዝርዝሩን ይዟል። ዛሬ ከረፋዱ ጀምሮ በቃሊቲ ማረሚያ ቤት ፊት ለፊት የእስረኞቹን መፈታት ሲጠባበቅ የነበረው ህዝብ ተፈቺዎቹ ናንዷ ለማድራጌ የማረሚያ ቤቱን ደጃፍ ወደ ኋላቸው ትተውት ሲወጡ ያሰማው የደስታ ድምፅ ይህን ይመስል ነበረ። በስፍራው የነበረው ህዝብ ምናልባትም ታሳሪዎች የመጡበትን ማኅበራዊ ምንጭም የሚጠቁም ይመስላል። አያሌ የሙስሊም ቆብ የደፉ ሰዎች፣ የአንዱ አለማራጊ ፎቶግራፍ የሚታይበት ቲሸርት የለበሱ ሴትና ወንድ ወጣቶች፣ ሁሉም በታላቅ ጉጉት የፀሐዩ ግለት ሳይበግራቸው ይጠብቃሉ። በመጀመሪያ የሙስሊም ማህበረሰብ አስተባበሪ ኮሚቴ አባላት አቶ አህመድ ሙስጠፋ፣ አቶ አህመድን ጀበል፣ አቶ ካሊድ ኢብራሂምና አቶ መሐመድ አባተ ወጡ። ሲጠብቋቸው የነበሩ አያሌ ወገኖቻቸው አላሁ አኩበር እያሉ ይዘዋቸው ሄዱ። ቀጥሎ እስክንድር ነጋ፣ አንዱ አለም አራጌ፣ ሰይፈ ሚካኤል ደበበ፣ ናትናኤል መኮንንና አንዱ አለም አያሌው ሲወጡ፣ ሌላው ክፍል ደስታወሰን አልነበረውም። መጀመሪያ ያገኘሁት ሰፈ ሚካኤል ልበበን ነበረ። ሁሉም ኢትዮጵያ ሄ ደስ እንዲለው እንፈልጋለን። ነጻነት ንሆናል። በጭቆና መኖር አይችልም። ነጻ እንወጣለን። ተባቀን አገራችንን እናድናለን። በዘር ከመከፋፈል አገሪቷን የመጠበቅ ግዴታ አለብን። ዘረኝነት ከዚች ሀገር መውጣት አለበት። እኛ ሰልችቶናል። በማታ ማታ የምንሰማው የዘረኝነት ዜናዎች መቆም አለባቸው። የኢትዮጵያ አንድ ናት። ኢትዮጵያን ለመከፋፈል የሚደረግ ደባዎችን እታገላለው። ሁሉም ይታገላል። ህዝባችን ላደረገልን ግብር፣ ለሰጠን ምንም ዋጋ የሚያንሰው ከበሬታ ምንም ምንም ልቃላት የለኝም። የኢትዮጵያ ጀግንነቱን በተግባር አምሳ አቶ አንዷ ለማራጌ በበኩሉ እንዲህ ብሏል። በጣም አመሰግናለሁ እግዚአብሔር ያክብርልኝ። የኢትዮጵያ ህዝብ ስላደረገው ነገር ሁሉ ኮርቻለሁ። አሁንም ትግሉ አጠናክሮ መቀጠል አለበት። ለሁላችንም መንጋት አለበት። የማይጠፋ የዲሞክራሲ ፀሐይ በኢትዮጵያ ምድር ላይ መውጣት አለበት። ዛሬ ምን ተሰማ? የተለየ ደስታ የለኝም እና ሁላችንም የምንኮራባት ሀገር ለአንዱ ጨለማ ለአንዱ ብርሃን የማይሆንበት ለሁሉም የሚመራበት ንጋት እመኛለሁ። በመጨረሻም እስክንድርን ከጓደኞቹ ጋር አገኘሁት። ስሜቱን ጠየቅኩት። አመሰግናለሁ። ዛሬ በመፈታት የተሰማ ነገር ምን ያው በመፈታቴ በግል ደረጃ ደስተኛ ነኝ፣ ግን የተፈቱ ትግሉ ዛሬ ነገ ሳለን ዛሬው የመቀላቀል መቀላቀል እኔ አሁን አስበው ስለ ትግሉ ነው፣ ስለ ሰላማዊ ትግሉ ነው። ልጄ በጣም ናፍቀኛል። አሁን ልክ ወዲያው አሁኑ ደውዬ የማናገረው ባለቤት እናንተን ካናገርኩኝ በኋላ ምንም አይነት የመፈቻ ሰነድ እንዳልፈረሙ የነገረኝ እስክንድር ነጋ ለሀገርና ለዓለም አቀፍ መገናኛ ብዙሀን ያዘጋጀው የደስታ መግለጫ እንዳለው አስታወቀኝ። እስክንድር በመጀመሪያ አምላኩን ቀጥሎም የኢትዮጵያን ሕዝብ ከዚያም የሥራ ባልደረቦቹን ጋዜጠኞችንና የሰብአዊ መብት ተሟጋቾችን አመስግኗል። የዓለምን ማኅበረሰብ በተለይም የምዕራቡ ዓለም ያለውን አመስግኗል። ስለ ሀገር ወቅታዊ ፖለቲካም የሚከተለውን ሐሳብ አንጸባርቋል። የሀገራችን ፖለቲካ በአንድ በኩል ተስፋ፣ በሌላ በኩል አደጋ ይዞ መንታ መንጋድ ላይ አቁሞናል። በበጎ ገጽታው የህዝባችን የዲሞክራሲ ጥያቄ ጎልብቶ አምባገነናዊ ይሁን ያደ አንገት አክዶታል። ትግሉ እዚህ እንዲደርስ ብዙ ንጽሀን ተንገላተዋል፣ ታስረዋል፣ ተገርፈዋል፣ ተርበዋል፣ ተጠምተዋል፣ ታርዘዋል፣ ተሰደዋል፣ አካላቸው ጎድሏል፣ የህይወት መስዋዕትነትም ከፍለዋል። ይህን ሁሉ መስዋዕትነት የከፈሉት ግን ተስፋን አንግበው እንጂ ኢህአደግ ላይ ጥላቻና በቀል እንሰንቀው አይደለም። የኢትዮጵያ ህዝቦች ተስፋ ናቸው ብሎ ሲያብራራም ከሁሉም በላይ የፍትህና የእኩልነት ብሎም የእነዚህ ልጅ የሆነው የሰላም አገር ማየት ነው ብሏል። አክሎም ተስፋቸው ከሁሉም በላይ የፍቅርና የመቻቻል ከዚያም የፍትህና የእኩልነት ብሎም የእኩልነትና የፍትህ ልጅ የሆነውን የሰላም ሀገር ማየት ነው። ግባችን ብቻ ሳይሆን ትግላችንም የግድ እነዚህን ሴቶች ማዕከል ማድረግ አለበት። ስልቱን አበላሽተን ግቡን ማሳመር አንችልም። የብሔር ጥቃቶችና የፋብሪካ ቃጠሎች ለትግል ያነሳሳንን ተስፋ የጨለሙ አደጋዎች ናቸው። ዛሬ ነገ ሳይባል ያለምንም ቅድመ ሁኔታ አሁኑኑ መቆም አለባቸው። የሀገራችንን ፖለቲካ ጥያቄዎች በሰላማዊ መንገድና በድርድር ለመፍታት እንዲያስችል ኢህአዴግ ከሁሉም ተቃዋሚዎች ጋር ያለምንም ቅድመ ሁኔታ መደራደር ይኖርበታል። በህጋዊ መድረኩ ላይ ካሉ ተቃዋሚዎች ጋር ብቻ የሚደረግ ድርድር በቂ አይደለም። በዚህ ረገድ የደቡብ አፍሪቃ ተሞክሮ ብዙ ትምህርት ሊቀሰምበት የሚችል ነው። ሰላምን ለማውረድ ሁሉም አማራጮች መፈተሽ አለባቸው። ከፍቻቸው በኋላ ኑር መስጊድ የሄዱት እነ አቶ አህመድ ሙስጠፋ ባደረጉት ንግግርም ፍትህ፣ ቀለምን፣ ሃይማኖትን ዘርንና ብሔርን ሳይለይ ለሁሉም አስፈላጊ እንደሆነ መግለጻቸው ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። አድማጮች፣ ተከታዩም ከዛሬው የእስረኞች መፈታት ጉዳይ ጋር ይያያዛል። ውብሸት ታዬና ሌሎች እስረኞችን ጽዮን ግርማ አነጋግራ ተከታዩን አጠናቅራለች። ከሰባት ዓመታት እስር በኋላ ዛሬ ከእስር የተለቀቀው ጋዜጠኛው ብሸት ታዬን ማምሻውን አግኝቼው አነጋግሬው ነበር። መፈታቱና ከቤተሰቡ ጋር መቀላቀሉ ቢያስደስተውም የሀገሪቱ ሁኔታ ግን ከፍተኛ ስጋት ውስጥ እንደከተተው ይናገራል። የእኛ ሰኞ ነው፣ ከዋይ ተነስ ወደ ሰንዳፋ የመጣ ነው። ሰኞ ስንመጣ መቂ ላይ አንዳንድ ነገሮች ነበሩ። ከዚ ሰንዳፋ ቆይተን ዛሬ ነው እየወጣን ያለ ነው። ከተማው በጣም ምስቅልቅል ብሏል። ከዛ በኋላ ያሉ ከተሞች አሉ። ዙሪያውን የምንሰመሱ ነገር እንዲ አይነት ነገሮች የገልህ የእኛ ነ የአካል ነጻነት ማለት ሲኖር ማንም ሰው ነጻነትን ይፈልጋሉ። ነጻ መሆን አለበት። እሱ ደስ ይላል። ግን ከዛ ጀርባ የምንመለከታቸው ነገሮች ያደፈርሳሉ፣ እንድንሰጋ ያደርጉናል፣ እንድንጨነቅ ያደርጉናል። እና ገን አሻገረን ዘናኮፍ እንድንጠብቅ ዛሬ ቀስ ብሎን ነገር ደግሞ የተሻለ ነገር እናያለን የምንለውን ነገር ከረጥጣሪ ውስጥ ይቀጥላሉ፣ ያደፈርሱታል። ምናልባት እስካሁን ድረስ በተመለከቱ ነው አምስት በመቶ አካባቢ ሰዎች እየወጡ ያሉት እና ሌሎች ቀን እስር ቤት ነው ሰዎች እና ገፋ ማድረግ ጉዳዮች ትንሽ ገፋ ያለ ስለሆነ መጠኑም ሰፊ ስለሆነ እና እንደ መንግስት ደግሞ እንደዚህ ነገሮች ሲ ነገሮችንም ጠለቅ ብሎ መመልከት ሲራነቀ ማየት ችግሩ ገፋ ያለ ስለሆነ ገፋ ያለ መስ ይፈልጋልና